And africa's livest dj dj bats on the one and two one love, is for jem's mission salam salam danai salingis kiba rachat mat washington dc vakatani na laflachu gabina vo 8 senyo program mat jachinita jemmeru DJ agira juchinjapatuning kriya rachatuning desikoi jubi na gabas program mat jachinita ቀናት በኋላ የገና በዓል በመላው ዓለም ይከበራል። ዲሴምበር ሀያ አምስት እሱ ላይ ነው እንግዲህ። ዛሬ ጋቢና ሙዚቃ የሚያጠነጥ ነው። አብሮኝ እንግዲህ አሳፍሬ ያለሁኝ ከዚህ አጠገቤ አብርሃም ተስፋ ይገኛል። እንኳን ደህና መጣ አብርሃም። እንኳን ደህና ቆየኝ ፋት ሰላም ነው። እግዚአብሔር የተመሰገነ ይሁን እስቲ ስለ ክሪስማስ አመጣጥና እስካሁን ያለውን ሀሳብ ጠቅልላር እንግዲህ ክሪስማስ የእውነቱ ከተወራ የጌታችን ኢየሱስ ክርስቶስ የተወለደበትን ቀን ምክንያት በማድረግ የሚከበር በዓል ነው። በቀኑ በእርግጥ በጣም ብዙ አከራካሪ ታሪኮች አሉ። በጣም ብዙ አከራካሪ ናቸው። ምክንያቱም ስለዚህ ጉዳይ ብዙ ጸሐፍት ሲያወሩ ስለ ክሪስማስ አመጣት ለምሳሌ የአሌክዛንድርያው ክሊመንት ቅዱስ ክሊመንት የሚባለው የአሌግዛንድሪያው እሱ በጻፈው ጽሑፍ ላይ እኛ በልምድ ገና ብለን ነው የምናከብረው። የብርሃን ልደቱ በዓል የሚከበረው አንዳንዶቹ በሜይ ሀያ አክብረውት እንደሚያውቁ ምክንያቱም በኦገስተስ በሀያ ስምንተኛው ዓመት የንግሥና ዘመን እንዲሁም በሀያ አምስተኛው የግብፅ ፓኮን ኦር ፓቾን በሚባለው ወር ላይ ነው የተወለደው ብሎ የሚያምኑ አሉ። ወይንም በዛ ጊዜ ላይ ያ ቀን የሚመጣው ወደ ሜይ ሀያ አካባቢ ነው። ሌሎቹም ደግሞ ወደ ማርች ሀያ አንድ ያመጡታል። አፕሪል ሀያ አንድ የሚያመጡታሉ። ኤፕሪል አስራ አምስት የሚያመጡታሉ። ኤፕሪል ሀያ እና ሀያ አንድም የሚያመጡታሉ እና ቀኑም ብዙ አከራካሪ ጊዜዎች አሉ። ግን በሶስተኛው እና በአራተኛው ሴንቸሪ ጀምሮ ነው ከዲሴምበር ሀያ አምስት ምንድን ነው ቀኑ ተወስኖ ዲሴምበር ሀያ አምስት የልደት በዓል ወይም ክሪስማስ የሚባለው መከበር የተጀመረው ከሶስተኛው ወይ ከአራተኛው ሴንቸሪ በኋላ ባለው ውስጥ ነው። እኛ በካላንደራችን መሰረት ጃንዋሪ ሰባት ወይም ታህሳስ ሀያ ዘጠኝ እናከብረዋለን። ግን የሚያከብሩት አሁን ዓለም ላይ በእርግጥ የእኛ ስትል ኢትዮጵያኖች ብቻ ሳይሆን የኢስተርን ኦርቶዶክስ ሃይማኖት ተከታዮች ጃንዋሪ ሰባትን የሚያከብሩ አሉ። ለምሳሌ አርመኖች ጋር ስትሄድ ምናምን ይሄ ኦርቶዶክስ ምናምን እነሱ ጃንዋሪ ሰባትን ነው የሚያከብሩት። ምክንያቱም የምንከተለው የካሌንደር ይለያያል። ሞር ዌስተርኑ የግሪጎሪያን ካሌንደርን ነው። አንዳንዶቹ ደግሞ የጁሊያንን ካሌንደር ይከተላሉ ስለ The night of our dear, dear Saviors. Saviors. ሆሊ ናይት እናያደመጣችሁት ፕሮግራማችን ጋቢና ብሄ ነው። ማስተናገዳችሁ፣ ዲጄ ፋቱ ነኝ። አብሮኝ ደግሞ አብርሃም ክብረ መድን አለ ሸቴ አብርሃም ያለ ስለ ክሪስማስ እያወራ ነው። ምን ማለት ነው? ሜሪ ክሪስማስ፣ ሜሪ ክሪስማስ፣ መልካም ገና አደው ነው። ምን ማለት ነው? ክሪስማስ የሚለው ቃል የመጣው ክራይስት ማስክ የሚለው ነው ሰው ማስ የሚለው ቡድንን ነው የሚያምለ ወይም ብዙ መሆን ብዛትን ያመለክተው ወይም ለምሳሌ የቤተ ክርስቲያን ጉባኤ በሚካሄድበት ጊዜ ማስ ተደረገ ነው የሚባለው። ክራይስት ደግሞ የክርስቶስ ሕዝቦች የሚያከብሩት የክርስቶስ ሕዝብ ማለት ነው። የተጀመረውም ያው ከወልደቱ ነው ከሚለው ጋር የተያዘ ይመስለኛል ጉዳዩ። ክራይስት ማስ የሚለው እኛው ስንጠራው ክሪስትማስ ብለን እንጠራዋለን። በእርግጥ ገና የምንለው ከኢትዮጵያ ደግሞ ባህሉ አለ የገና ጨዋታ አለ ገና የሚባለው አክቲቪቲ እንዳለ እንዳትረሳው እና ከዛ አክቲቪቲ ጋር የሚያያዝ ይመስለኛል እንጂ ቀጥታ ገና የሚለው ከክርስቶስ ጋር አይመስለኝም የጨዋታው የገና ጨዋታ ምናምን ከሚለው ጋር የመጣ ይመስለኛል ይሄንን ብዙ የፎክለር አጥኚዎች ቢመልሱበት ምክንያቱም እነሱ ሞር ብዙ እውቀት አላቸው እያስባል ክሪስማስ ማለት ክርስቶስና ሕዝቦቹ እንደማለት ያ ወደዛ ይመስላል ያ To the world that we sing, let the men their songs in joy to! መልሰናል ጆይ ቱ ደ ወርልድ በጣም ተወዳጅ የክሪስማስ ዜማ ነው ያደመጣችሁት። ማስተናግዳችሁ ዲጄ ፋቱን ጋቢና ቪዮኤ ላይ ነው የምትገኙት። አብርሃም ተስፋ አብሮኛለ። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ስለ ክሪስማስ፣ ስለ ሀሳቡ፣ ስለ ሙዚቃው፣ ስለ አከባበሩ ሁሉ እናወራለን። አብርሽ ምን ቤት ናቸው ጋሽ ሳንታ ጋሽ ሳንታ ምንም በማስመልክ ነው ጋሽ ሳንታ? እዚህ ሃይማኖታዊ ነው ያልከኝ አይደል፣ ግን የሳንታ ሀሳቡ ምንድን ነው? እንግዲህ ሳንታ ነው የሚባለው በተለያየ ስሞች ይጠራል። ለምሳሌ አባባ ገና ብለው የሚጠሩት አሉ፣ ሳንታ ኒኮልሰን፣ ሳንታ ክላውዝ። ብዙ በተለያዩ አገሮች ስትሄድ ወይም ቦታዎች ስትሄድ በተለያየ ስም ይጠራል፣ ግን ሳንታ የሚለው ኮመን ነው ለሁሉም ያው ቅዱስ ኒኮልሰን ማለት ነው። ቅዱስ ኒኮልሰን አለ የሚባል የሚባል ሰው አለ። ዲቴልድ የሆነ አልወጣለትም ታሪኩ። አንዳንዱ ቦታ እንደ ሌጀንደሪ ነው የሚያስቀምጡት። አንዳንዱ ቦታ በእርግጥም የነበረ ሰው ነው ይላሉ። ሰውየው የነበረው እንግዲህ የሚባልለት ስጦታ ይሰጣል። በተለይ በጣም በስጦታ በመስጠት የሚታወቅ ሰው ነው። አሁን ግን ባህል ሆኗል። ሳንታ እንደውም ቴኮቨር አድርጓል። አሁን ሳስበው ከክሪስማስ የሚለው ስም ክራይስት የሚለውን የጠፋ ሁሉ ይመስላል ላይክ ክራይስት ማስ እንደሆነ የሚጣው ግን ሳንታ በጣም ቴክኦቨር አድርጓል፣ ወይም ብዙ ተቆጣጥሮታል። ግን ምንድን ነው ከሳንታ በስተጀርባ ያለው ታሪክ? ሳንታ ስጦታ ይሰጣል ነው የምልህ እና አሁን በአፈ ታሪኩ የመጣው ምንድን ነው፣ ሳንታ የሚያደረገው የሚኖረው ኖርዝ ፖል ነው። እዛ ወደ ሰሜን ወደ ሰሜን ጫፍ ላይ እየኖረ በጣም ቀዝቃዛ ቦታ ነው፣ እዛ ይኖራል። እንግዲህ የራሱ ወርክሾፕ አይነት ነገር አለው እዛ በዓመት አንዴ እየሄደ ለህፃናት ስጦታን ይሰጣል። ጥሩ ጥሩ ህጻናት ካሉ ለነሱ ህጻናት ይሰጣል። ወርክሾፕ ውስጥ የሚሰሩት ይህንም ስጦታን የሚያዘጋጁት ኤልፎች አሉ። ኤልፍ እንዴት እንደምነው አላቅም ግን ኤልፎች የሚባሉት እንዲ አጫጭር ሰዎች አጫጭር ሰዎች ናቸው። ስጦታን ያዘጋጃሉ። እነሱ ስጦታን አዘጋጅተው ከጨረሱ በኋላ ወደ ጥሩ ጥሩ ወደ ሆኑት ልጆች እየሄዱ ስጦታ ያድላቸዋል። በዓመት አንድ ጊዜ ቪዚት እያረገ ነው ታሪኩም ይሄደው። ይሄ ለጥሮቾቹ ለህጻናት ጥሩ ስነ ልቦና ኖሯቸው ፍቅር ኖሯቸው ጥሩ ባህሪ ኖሯቸው እንዳደብሩ ሊያደርጋቸው ይችላል። ምክንያቱም እዚህ ስትመጣ ነው በተለይ በጣም ልጆቹ ላይ ያለውን ተጽዕኖ ማየት የምትችለው። በጣም ኤክስፔክት ያደርጋሉ። ይሄ ወቅት ማለት ህጻናት ምን ያህል እንዴት እንደሚጠብቁት እንዴት እንደሚጓጉለት የምታይበት ጊዜ ነው። ተጽዕኖ ፈጥሯል። ያ ታሪኩ ግን የእውነት ሰውየው ኤግዚስት ያደረገ ነው ያላረገ ነው የሚባለው፣ እንደውም የሆነ ጊዜ የተደረገ ጥናት፣ ብዙዎቹ ሰዎች ሳንታ በእርግጥ ኤግዚስት ያረጋል፣ ላይ አሁን ራሱ ኤግዚስት ያረጋል ብለው እስኪያምኑ ድረስ ሆኗል። ኢንፍሉንስ ወይም የሱ ተጽዕኖ ያን ያህል ጠንካራ ነው። That is the song with joyful ring, all carolling. Oh, One seems to hear words of good cheer from, from everywhere. everywhere, Willing the Silver bells all seem to say, throw cares away. Say, we will throw cares away. Christmas is here, bringing the cheer to young and old, meek the the We Bringing cheer. cheer. Oh, oh, oh. How they pound, raising their sand ከአንተ ስጦታ አልጠብቅ በዚህ አጋጣሚ አጠብቅ። የተከበራችሁ አድማጮቻችን ጋቢና ቪዮይ ነው የምታደምጡት። ማስተናገዳችሁ ዲጄ ፋት ነ። እንግዲህ ዛሬ አርብ ነው። አርብ ደግሞ ሞቅ ደምቅ እያረክን ሆኖ ክሪስማስ ደርሷል። አብሮኝ አብርሃም ተስፋ ያለ አብርሃም ተስፋ የታወቀ የሙዚቃ የሙዚቃ ክሪቲክ እንለዋለን። ሙዚቃ ክሪቲክ የሙዚቃ ሀያሲ እንደማለት ነው አይደል? አብርሽ ሙዚቃውና እንትኑ በጣም ልብን ይስባል፣ ዓይንንም ይስባል። ዴኮሬሽኑ እና ሙዚቃው የምትለው ነገር አለ። በእርግጥ ቅድም ስታነሳ ደስ ያለኝ አበቦች ሁሉ ይወጣሉ ምናምን አልክና በእርግጥ አሜሪካ ሀገር በዚህ ጊዜ ቅጠሉ እንኳን የማታዩበት ጊዜ ነው። ምክንያቱም ሁሉ ነገር ነው የሚረግፈው። በቃ ዛፎች አጽም ነው የሚመስሉት። ግን በጣም የሚገርመው ነገር ቤቶች በጣም ነው ዲኮር ዲኮርድ የሚሆኑት በጣም ነው የሚሆኑት እና ላይቶች እያንዳንዱ ቤት እኔ እንደዚህ ተጨንቆ ቤቱን ዲኮር የሚያደርግ ሰው ውጩ ላይክ ሊትራሊ ውጩ ዘሆል ጣራ መብራት ያደረገ ሰው አይቻለሁ። ጣራውን ምናምን በደንብ በቃ ቤቱን ክሪስማስ ትሪ ያስመሰለው እንደዚህ አሉ ቤታቸው በር ላይ ትልቅ የሳንታ ስዕል ምናምን ምናምን ትላልቅ ክሪስማስ ትሪ ቤታቸው በር ላይ እያደረጉ ምናምን ይሄ መንገድ ላይትም ስታየው ነው እንደ አጋጣሚ በአንድ የምታየው አይደለም። እንደሱ አሉ በጣም ዲኮር የሚያደርጉ ለማሳመር በጣም ይሞክራሉ። ሁለተኛ ቅድም እንዳልከውም ጊዜው በጣም ድብርታም ጊዜ ነው። እንዲሁ ዝም ብለህ ካሰብከው በጣም ብርድ ነው፣ ውጭ መሆን አትፈልግም። እሱን ጊዜም በእንደዚህ አይነት አክቲቪቲ ካላለፍከው በጣም በጣም የሚያስቸግር ጊዜ ይመስላል። እና ስማርቶች ናቸው እንደዚህ አይነት ታይም ላይ በጣም አክቲቭ እንድትሆን አድርገው በብዙ ነገር ጭንቅላትን ኢንጌጅ አድርገውት ጊዜውን ግን ቶሎ ታልፈዋል። አሁን ከኖቬምበር መጨረሻ እስካሁን እንግዲህ ኦልሞስት ወር ከምናምን አለፈ። ስለዚህ እቺ በደንብ አንድ ወር بـ بـ مرمبيرة. مرمبيرة. I've heard there was a secret chord that David played and it pleased the Lord, but you don't really care for music, do you? Well, it goes like this, the fourth, the fifth, the minor fall, the major lift, the barefoot king composing, hallelujah. Needed proof, you saw her bailing on the roof. Her beauty in the moonlight overthrew you. She tied you to the kitchen chair, she broke your throne, and she cut your hair, and from your lips, she drew. It's not a crime. እንግዲህ ከሁሉም የሚያስደስተው ክሪስማስ ክሪስማስ መዝሙሮች ናቸው። የክሪስማስ መዝሙሮች ስታነሳ ሁለት አይነት አሉ በእርግጥ መንፈሳዊ ይዘት ያላቸውና መንፈሳዊ ይዘት የሌላቸው አሏቸው፣ ኬሮልስ ይሏቸዋል። እንግዲህ ሁለቱንም ጠቅለው ክሪስማስ ኬሮልስ ብሎ ነው የሚጠሯቸው። የክሪስማስ ኬሮልስ እንግዲህ ከመጀመሪያም መጀመሪያ ተጻፈ መጀም የሚባለው በአራተኛው ክፍለ ዘመን አካባቢ ነው። እንግዲህ የመጀመሪያው ክሪስማስ ኬሮል ተጻፈ የሚባለው ስሙን ባልሳሳት አምብሮሴ የሚባል አርክ ቢሾፕ በሚላን ከተማ የሚገኝ አርክ ቢሾፕ ወይም ጳጳስ የጻፈው ነው። እንግሊዘኛ አደለም ኦፍኮርስ፣ እንግሊዘኛ በ14ተኛ 15ተኛ አካባቢ ሴንቸሪ ነው። እንደውም የመጀመሪያው ክሪስማስ ኬሮል ላይ የተጻፈው ከዛ በፊት ግን በላቲን ራይ በላቲን ነበር። በተለይ በጣም ኢንፍሉዌንሻል የነበረው ቋንቋ የላቲን ነው። በኋላ ላይ ግን ይሄ ወቅት በጣም አልኮ የፌስቲቭ ወራነቱ የበዓልነቱ ስለሚያመዝን ካቺ መሆን አለበት። በጣም የሚሰሩት የክሪስማስ ኬሮል መዝሙሮች ሌላ ጊዜ እንደምትሰማቸው አይደሉም። ስሜታቸው ገና ስትሰማው ኦ ክሪስማስ ሶንግ ጀመረ የምትል ነው። እቺ በደወል የምትነሳ ኢንስትሩሜንቴሽን አጠቃቀማቸው ሆናም ትንሽ ለየት ትላለች ግን ወቅቱ ላይ የሚዘመሩ መንፈሳዊ ይዘቱን የጠበቁ መዝሙሮች ይሰሩ ነበር። በተለይ በጣም ፖፕላር እየሆኑ የመጣው ከሉተር መነሳት በኋላ የሉተር የፕሮቴስታንት ሃይማኖትን ከጀመረ በኋላ አከራካሪ ነበረ። በጣም ሰዎች ዲቤት ያደረጉ ነበር። በዚህ ጊዜ ላይ መሰራት አለበት ምክንያቱም ሃይማኖቱ ልክ ነው ወይ በዚህ ጊዜ በአሉ በዚህ ጊዜ መከበሩ ልክ ነው አይደለም የሚለው ክርክር ስለነበረ፣ ግን እነ ሉተር ነው ኢትስ ጉድ ቸርች ውስጥ መዘመር እንደዚህ ኬሮሎች በጣም ጥሩ ነው፣ እንዘምር እያለ መዝሙር መንፈሳዊ ነው የምልህ መንፈሳዊ ይዘት ያላቸው መዝሙሮች ይሰበስብ ነበረ ያደርግ ነበር። በኋላ ላይም እነ ቻርልስ ሶሪ ቻርልስ ዌዝሊ ትልቁ የሜቶዲስት ሪቫይቫል የሜቶዲስት ቤተክርስቲያን መሪ ነው። ሜቶዲስት አሁንም ኢትዮጵያ ውስጥ ብዙ እንትን የለውም ግን ውስጥ እዚህ የዲኖሚኔሽኖች በዛ ይላሉ። የሃይማኖቶች እና ሉትራን አለ ፕሮቴስታንቱ ሜቶዲስት የሚባል አለ። የሜቶዲስት መሪዎች ከነበረው መሀል ነው እሱ። እንደውም በጣም ተጽዕኖ መዝሙሮች ይሰሩ በዚህ ጊዜ ላይ መዝሙሮች ብሎ መዝሙሮች ጽፎ እነ ሜንደልሰን ሙዚቃ ሁሉ ሰርተውለት በጣም ከሚታወቀው መሀል አንዱ ስሙ መላእክት ዘመሩ የሚል ነው። በእንግሊዝኛው ሃርክ ደ ሄራልድ ኤንጀል ሲንግ የሚለው በጣም ፖፕላር የክርስማስ ሶንግ ነው። እሱን የጻፈው ከዛ በኋላ እንግዲህ አለማዊ ደግሞ ዘፋኞች አሉ። በወቅቱ ላይ እንግዲህ ያምሳይን ማሪያ ኬሪ ከተነሳ ምንድነው፣ እንዲስ ክሪስማስ ታይም ኦላይኒ ዲዚዩ ምናምን ምናምን ምናምን፣ እንደዚህ እንደሱ አይነቶች አሉ፣ እንደሱ አይነቶች አሉ ግን ደግሞ በጣም ፖፑላር የሆኑት በተለይ ጃዚ የሆኑት በጣም እነ ፍራንክ ሲናትራ እነ ኤልቪስ ፕሪስሊ በጣም በጣም አሪፍ እነ ናት ኪንግ ኮል ምናም እነዚህ በጣም ምርጥ ምርጥ ክሪስማስ ሰርተዋል። እንግዲህ የተከበራችሁ አድማጮቻችን፣ እስካሁን ድረስ ስታደምጡት የነበረው ከዚህ ከዋሽንግተን ዲሲ በቀጣይ የሚተላለፍላችሁ ጋቢና ቪኦኤ የአርቡ ጋቢና ሙዚቃ ፕሮግራም ነበር። እንግዲህ እንዳደመጣችሁት በክሪስማስ ሙዚቃዎች ታጀቦ ነበር ፕሮግራሙ የቀጠለው። ፕሮግራማችን እንግዲህ ወደ መጨረሻው ላይ ነውና አሁን ለመሰናበት መጥቻለሁ። ዲጄ ፋሱ ነበርኩ፣ እስካሁን ሳስተናግዳችሁ የነበርኩት። አብርሃም ተስፋ ለሰጠኝ ማብራሪያ በጣም አድርጌ አመሰግናለሁ። እንግዲህ መልካም ገና፣ መልካም የፈረንጆች ገና፣ ሜሪ ክሪስማስ ቱ ኤቭሪዋን። Was that a wink? No caps to be had out there I wish I knew how Your eyes are like starlight To now. break this spell I'll take your hat Your hair looks I swell I wanna get home for dinner Mind I'm moving So it's closer. time for me to cast you aside oh, What's the sense of hurting my pride? I really can't say Baby don't hold out Maybe Baby it's, it's cold, cold outside, outside. must go baby it's cold outside so thanks oh. for the show but baby it's cold outside <laughs> the welcome has been how lucky that you so dropped in nice and warm look out <laughs> the window at that my star. sister will be suspicious Gosh, lips look delicious my brother will be there at the door. waves upon a tropical shore my maiden and aunt's mind is Gosh,